ሶማሊያ ከተጓተተ የሽግግር ሂደት በኋላ አዲስ ፕሬዝዳንት ለመምረጥ መቻሏ ይታወቃል። ስለ ምርጫው ሂደትና ተያያዥ ጉዳዮች እንዲያብራሩልን አንጋፋ የፖለቲካ ተንታኝ ጋብዘናል፣ አቶ መድኃኒት አደሰ አቶ መድኃኔ በምስራቅ አፍሪካ የጸጥታ ጉዳዮች ለብዙ ዓመታት ጥናትና ምርምር በማካሄድ እንዲሁም በአማካሪነት ሲሰሩ ቆይተዋል። የአፍሪካ ቀንድ ግጭቶችን በተመለከተም ብዙ ጽሑፎችን አቅርበዋል። በአሁኑ ወቅት ደግሞ በአፍሪቃ የአመራር ማዕከልና በአፍሪካ ህብረት አማካሪ እንዲሁም የቦርድ አባል ሆነው ያገለግላሉ። አቶ መድኃኔን ያነጋገረችው የአፍሪካ ንግድ ርዕሶች አዘጋጅና አቅራቢ አዳነች ፍሳሀየናል። አቶ መድኃኔ ታደሰ በመጀመሪያ ለትብብሮ እና ለጊዜው አመሰግናለሁ። ሶማሊያ ውስጥ በአሁኑ ጊዜ እንግዲህ ከረጅም የሽግግር ጉዞ በኋላ አዲስ ፕሬዚደንት ለመምረጥ በቅተዋልና ይህ ምን ያመለክተናል ይላሉ አቶ መድኃኔ። ሶማሊያ ቀውስ በተወሰነ ደረጃ አንድ ደረጃ ወደ መፍረሳት አዝማሚያ እየሄደ ነው። ይሄም ምንድን ነው? ቢያንስ ድሮ ከነበረው ወይም የጦር አበጋዞች ወይም የጎሳ መሪዎች እንደገና የድሮ የሲያድ ባሬ ባለስልጣኖች ከዛ በኋላም በቅርብ ጊዜ ወዲህ ኢስላሚስቶች የሚቆጣጠሩት የፖለቲካ ስልጣን ፉክክር እና የጸጥታ ፉክክር ነው የነበረው። ይሄ ተቀይረዋል። አዲስ ሰው ተመርጠዋል። በሲቪል ሶሳይቲና በማህበራዊ ሶሻል ኢኮኖሚ ጉዳዮች ላይ ንቁ ተሳትፎ የነበራቸው አዲስ መሪ በህገ መንግስቱ በአዲሱ በተረቀቀው የሽግግር የፖለቲካ ሂደት ውጤት መመረጣቸው አንድ እመርታ ነው ማለት ይቻላል። በምርጫው ሂደትም ብዙ ወሬዎች ይወሩ ነበረ እንደ ጉቦ መሳይ እና በተለያዩ ዘዴዎች ተጠቅመው ተጽዕኖ ለማድረግ ይሞከር እንደነበረ ተነግሯል። በዛም ላይ በስልጣን የነበሩት ሼክ አህመድ ያሸንፋሉ የሚል ግምት ነበረ፣ ና አሁን ግን ያልተጠበቁ ቢያንስ የሚባለው እንግዲህ ባልተጠበቀ ሁኔታ አዲሱ ፕሬዝደንት ተመርጠዋል፣ ና እንዴት ነው እሳቸው ሊያሸንፉ የቻሉት? የሀይል አሰላለፍ ስለተቀየረ ነው። አንደኛ ምንድን ነው ሲቪላዊ የሆነ የፖለቲካ ውድድር ሶማሊያ እንድትገባ በተለያየ መልኩ ግፊት ተደርገዋል። አንዱ በአለም አቀፉ ማህበረሰብ፣ በተለይ በወሳኝነት በተባበሩት መንግስታት ልዩ ልኡክና በተባበሩት መንግስታት እንደ ድርጅትም የተሳተፈበት ሁኔታ ለዚህ የገፋበት ሁኔታ ነው ያለው። ሁለተኛ አሚሶም ራሱ የጸጥታውን ጉዳይ በወሳኝ መልኩ ስለተቆጣጠረ ጸጥታውን ሊያደፈርሱ የሚችሉና በጠበንጃ ኃይል ብቻ ሶማሊያን ሲያተራምሱ የነበሩ እንዲሁም እነሱን የሚወክሉ መሪዎች በተወሰነ ደረጃ እንዲዳከሙና ገለል እንዲሉ ስለተደረገ ነው። ሶስት ወሳኝ ነገሮች ነበሩ በአሁን ምርጫ የሶማሊያን ፖለቲካ ያቀየሩ በምርጫው ሂደት ላይ። አንደኛ ገንዘብ ነው። ገንዘብ መበተን እንደ ትልቅ አሴት ነው፣ እንደ ትልቅ መሳሪያ ነው በሶማሊያ ፖለቲካ። ሌላው የኢስላሚስት ኮንስትዌንሲ ነው፣ የውሃቢው ኮንስትዌንሲ በሂደት በአልኢስላህና ሞዴሬት በሆኑ የእስልምና አመለካከት ያላቸው ሀይሎች ጠንክረው የወጡበትና ተጽዕኖ ያሳረፉበት ሁኔታ ነው። ሶስተኛው የጎሳው ጉዳይ ነው። ስለዚህ ሞር የጎሳ ድጋፍ ያለው በተለይ ከሀውያ ሞር ገንዘብ ያለው እና ሞር የኢዝላሚስት ኮንስቲቲዌንሲ ያለው አሸንፎ እንደሚወጣ ግልጽ ነበረ። ሼክ ሸሪፍ ሼክ አህመድ ገንዘብ ነበራቸው። ሀውያ አካባቢም ከሞቃዲሾ አካባቢ ስለሚወለዱ አድቫንቴጅ ነበራቸው። ግን አዲሱ የእስልምና አተያይና ኃይል በተለይ አልኢስላህ እና ከማህበራዊና ከሶሻል ሰርቪስስ ጋር ጠንካራ ግንኙነት ያላቸው የእስልምና ኃይሎች ጠንክረው ስለወጡ፣ ሰውየው ከነበራቸው ልምድና ተቀባይነት በተለይ በትምህርትና በአንዳንድ የጤና ዘርፎች ደቡብ ሶማሊያ ሲንቀሳቀሱ ስለቆዩ፣ ያን ያህል የገንዘብን ባይኖራቸው የኢስላሚስት ኮንስቲቱዌንሲ በተለይ የአል እስላህ፣ እንደገና ደግሞ የጎሳዎች አዲስ አመራርም እንዲመጣ ግፊት ስለነበረ፣ ከውጭ ሼክ ሸሪፍ እስከ መጨረሻ ድረስ ዘልቀው ሊያሸንፉ አልቻሉም። ይሄ ነው እንግዲህ አዲሱ ሁኔታ። ለመሆኑ ስለሳቸው፣ ስለ ሀሰን ሼክ መሐመድ አዲስ ፕሬዚደንት ስለተመረጡት፣ ከዛ እንዳልወጡ ለትምህርት ወጥተው እንኳን እንደገና ተመልሰው አገራቸው እንዳገለገሉ፣ ለብዙ ጊዜ ከዛ ሳይወጡ ከህዝብ ጋር ተሳስረው እንደቆዩ ነው የሚነገረው እና እስቲ ስለሳቸው ቢያብራሩልን። እንግዲህ አንዱ እሱ ነው። አንደኛ፣ ሶማሊያ ውስጥ ቆይተው ብዙ የሆነ ጠቃሚ ማህበራዊ እና ኢኮኖሚያዊ ጉዳዮች ላይ ሲሳተፉ ስለነበረ፣ ሁለተኛ፣ ቅድም ካልኩት የሶማሊያን የፖለቲካ ሂደት አንቀው ከያዙት የሲያድ ባሬ ባለስልጣናት የድሮ እና የጦር አበጋዞች እና የጎሳ መሪዎች ጋር ግንኙነት ስላልነበራቸው፣ ሶስተኛ፣ በብዙ የትምህርትም ሆነ የሶሻል ሰርቪስስ ንቁ ተሳትፎ የነበረው የአልኢስላህ ሞዴሬት የሆነ ኢስላሚክ ፋክሽን ውስጥ ጠንካራ አባል ሆነው ሲሰሩ ስለነበረ፣ ያ የሶማሊያ ሲቪል ሶሳይቲ በተለይ መንግስታዊ ያልሆኑ ድርጅቶች እና ኃይሎችም ድጋፍ ስለነበራቸው፣ በዚህ ሁኔታ ገለልተኝነታቸውና ጠንካራ ሰራተኝነታቸው ተደምሮ ሊያሸንፉ የበቁበትና የሶማሊያ ፖለቲካ ሂደት አዲስ ሪኮንፊግሬሽን በተለይ የጸጥታ ኃይሉ በአሚሶም መያዙ በኃይልና በጦር መሳሪያ ብዛት ወይም ብላክሜል በማድረግ ፕሬዚደንት የሚመረጥበት ሁኔታ በተወሰነ ደረጃ በመቀየሩ ነው። እንግዲህ እሳቸው ወደዚህ የመጡት እኚህን ሰው የመረጡት የፓርላማ አባላት ከሁለት መቶ በላይ ናቸው መሰለኝ። እነሱ ራሳቸው በገንዘብም እንደተባለው የሼክ ሸሪፍ የረጅም ጊዜ እዛ መቆየትም ሳይበግራቸው በሚስጢር ድምፅ በመስጠት እኝህን ሰው መርጠዋልና በእነሱም በኩል ከልብ የሀገሪቱን ሁኔታ ለመለወጥ አድሮባቸዋል ማለት ነው። እሱ አለ አሚሶም እና የኬንያ ሚና እና የተባበሩት መንግስታት ሚና ተጨምሮበት ሼክ ሸሪፍ ለማሸነፍ እንዲከብዳቸው ሆነዋል። የሼክ ሸሪፍ አንዱ ትልቁ ፍራቻ የነበረው ገንዘብ አላቸው። ኢዝላሚስት ኮንስትዌንሲው ትንሽ ተቀይሟቸው ስለነበረ ሙሉ ድጋፍ አልሰጣቸውም። ሙሉ ድጋፍ ያልሰጣቸውም ምንድን ነው ተቀይረዋል ከሌላው ዓለም ጋር መሞዳመድ ጀምረዋል። የእስልምና አመለካከታቸውም እየተዳከመ ሄደዋል፣ የሚል ቅስቀሳም ስለነበረ በተለይ አዲሱ የሶማሊያ ሁኔታ ምንድን ነው በሶማሊያ ውስጥ ጉዳይ ላይ የፖለቲካ ተጽዕኖ ለማሳረፍ ከኢትዮጵያ ይልቅ ኬንያ ሞር እንቅስቃሴ የምታደረግበት ሁኔታ ስለነበረ ና የአሚሶምም ኃይል ተጨምሮበት ለእነዛ የፓርላማ አባላት የተወሰነ አመኔታና ኮንፊደንስ እንዲያግርባቸውና የፈለጉትን ለመምረጥ ገንዘብ እንግዲህ አሁንም ሚና ነበረው። ግን በተወሰነ ደረጃ ትራንዚሽኑ በአዲስ ዘው ለመተካት ከነበረው እንቅስቃሴና ፍላጎት አንጻር ጎልተው የወጡና ያሸነፉ ይመስለኛል። እና በሶማሊያ ፖለቲካ ላይ አዲስ ለውጥ ነው። በሶማሊያ ጸጥታ ላይ አሁንም ሼክ ሸሪፍ ሞር አርሚ አላቸው፣ የታጠቀ ሀይል አላቸው ሲያሰባስቡ ነው የቆዩት። እሳቸውም ቢሆኑ ግን የውጭ ተጽዕኖና የውስጡ ፕሬዠር ሊቋቋም ስላልቻሉ ሰራዊታቸውም ቢሆን ለአዲሱ ፕሬዝደንት ድጋፉ እንዲሰጥ የወሰኑበት ሁኔታ ነው የሚታየው እና የጸጥታ ሁኔታ እስካሁን አልተቀየረም። ያው አሚሶም እና የሽግግር መንግስቱ የሚደግፉ ሀይሎች የበላይነት ቢኖራቸውም አሁንም አልሻባብ ከሞቃዲሾ ጀምሮ በተለያዩ ሁኔታዎች ወደ ጎሳው ዘልቆ ገብቶ የተደበቀበት ሁኔታ ስላለ ሙሉ ለሙሉ ተቀይረዋል ማለት አይቻልም። የፖለቲካው ሂደት እንደ ፕሮሰስ ግን የሀይል አስተላለፉ ተቀይሮ ሞደሬት ግን ኢዝላሚስት የሆነ መንግስት በሶማሊያ የሚፈጠርበት ሁኔታ ነው የሚታየ የአልሸባብ ጉዳይ ከተነሳ አልሸባብ አሁን በምን አይነት ሁኔታ ነው የሚገኘው? እንደሚታወቀው እንግዲህ አዲሱ ፕሬዚደንት እንደተመረጡ በማግስቱ ትንሽ ሳይቆይ ግድያ ሊፈጽምባቸው ሞክሮ ነበር እና በምን አይነት ሁኔታ ነው የሚገኘው አልሸባብ አሁን? እንግዲህ አልሻባብ የሶማሊያ ጎሳዎች ውስጥ ነው የገባው። በድፍረት ወጥቶ ግልጽ የሆነ ወታደራዊ አቋም ይዞ መንቀሳቀስ ይከብደዋል። ሞቃዲሾና አካባቢው በሌሎች አካባቢዎችም ራሱን በህዝቡ መሀል ደብቆ ለወደፊት ወታደራዊ እንቅስቃሴ ለመዘጋጀት እያሰበ ነው። በዚህ ሁኔታ ላይ እንግዲህ ወታደራዊ ጥቃቱ በአሚሶምና በጎረቤት አገሮች ታግዞ ጊዜው ሳያልፍ እንቅስቃሴው ከቀጠለ ወታደራዊ ሀይሉ ሙሉ ለሙሉ የሚዳከምበት ሁኔታ ነው የሚፈጠረው። ፖለቲካሊም የአልሻባብ ችግር ምንድን ነው የነበረው? አክራሪ የእስልምና ሀይሎች ብዙ ጊዜ እንደ አማሲ ሀይል ደህና ሊንቀሳቀሱ የሚችልበት ሁኔታ ነው ያለው ችግራቸው ሁሌ ማስተዳደር ላይ ነው ያኔ ብዙ ቅራኔዎች ይፈጠራሉ የሶማሊያ ህዝብን ደስተኛ ያልሆነበት ሁኔታ ነው ያለው ቅርብ ጊዜ ደግሞ በወታደራዊ ሀይል ሚዛኑም እያፈገፈገና እየተዳከመ የሄደበት ሁኔታ ነው ያለው እንደዛም ሆነ ግን ሶማሊያ ውስጥ ጠንካራ መንግስት በተለይ የክልል አስተዳደሮች ጠንካራ የክልል አስተዳደሮች በየአካባቢው ተቋቁመው ከማዕከላዊ መንግስቱ ጋር የራሳቸው የሆነ የጠበቀ ግንኙነት ፈጥረው ካልተንቀሳቀሱ በስተቀር አልሻባብም ራሱ ተመልሶ ሀይሉን የሚያሳይበት እድል ሊኖር ስለሚችል ሁኔታው በአፋጣኝ መቀየር ያስፈልጋል። አሁን ባለው ሁኔታ መግፋት ያስፈልጋል። ለዚህም ዓለም አቀፍ ህብረተሰቡና የጎረቤት ሀገሮች ከአሚሶምና ከአዲሱ ፕሬዚደንት ጋር ሆነው ከጊዜ ጋር መሻማት ያለባቸው ይመስለኛል። አሁን አዲሱ መንግስት እስኪጠናከር ድረስ የአፍሪካ ህብረትም ሆነ የተባበሩት መንግስታት ድርጅት በአጠቃላይ ጎረቤት አገሮች የሶማሊያን የወቅቱን መንግስት በተለይም ያሁኑ ህጋዊነት አይነት መልክ ስለያዘ አብረው ሊራመዱ ሊያጠናክሩት ይገባ ይሆናል እና በዚህ ላይ ያለው እንዴት ነው የሚቀጥሉ ይመስሎታል? አሁን ይቀጥላሉ። ምክንያቱም ይሄ እድል ካመለጠ አስቸጋሪ ሁኔታ ነው የሚፈጠረው። አዲስ የተወሰነ ተስፋ የፈነጠቀበት ሁኔታ ያለው ምክንያቱም አልሻባብ ወታደራዊ አቋሙ የተሸረሸረበት በወሳኝ መልኩ በዛ ላይ ፖለቲካዊ ተቀባይነቱም የተዳከመበት የመነመነበት ሁኔታ የውጭ ፋይናንሱም ቢሆን በአረቡ ዓለም አብዮትና በአልቀይዳ መሰናከል የተነሳ ፋይናንሱም በተወሰነ ደረጃ እያጠረበት የሄደ ድርጅት ነው። እንደዛም ሆኖ ግን እንደ ጠንካራ ኃይል ሞብላይዝድ የሆነ አንደርግራውንድ ሊደርሺፕ እንዳለ ኢምፓክት ያለ ነው የሚመስለኝ። አብዛኛዎቹ ከአልቀይዳ ጋር የተያያዙ የአልሻባብ ቀንደኛ መሪዎች በተለያየ መልኩ በድሮን አታክም በኮማንዶ አታክም ቢገደሉም ሊደርሽፉ አሁንም አለ። ስለዚህ አሁን መደረግ ያለበት ምንድን ነው? አንደኛ አዲሱን መንግስት ሌጊትመሲን ቁብልነትም ስላለው በፋይናንስም በትሬኒንግም አቅም መጎልበት ያስፈልጋል። ሁለተኛ የአሚሶምም አቅም እንዲጨምር ከሎጂስቲክስ ጀምሮ እስከ ሞደርን አርማመንትስ ማስታጠቅ ያስፈልጋል እና ሚሊተሪ ኦፕሬሽኖች መካሄድ አለባቸው። ዋናው ነገር ግን የፖለቲካ ጉዳይ ነው። የሶማሊያ የመስተዳድር ክፍተት እና መንግስት አለመኖር ሊሞላ የሚችል በየአካባቢው ኮንሰልተቲቭ እና አሳታፊ የሆነ ኮንፈረንስ ተፈጥረው በሶማሊያ በተለያዩ ክልሎች ጠንካራ የክልል መስተዳድሮች መቋቋም አለባቸው። ይሄ የሚጠቅመው አንደኛ አልሻባብን ለመቋቋም፣ ሁለተኛ የሽግግር መንግስቱ ማለት አሁን የተፈጠረው የፖለቲካ ሂደትና ፕሬዚደንትን እንዲደግፉ ለማድረግ ሶስተኛ፣ ደግሞ ለሶማሌ ህዝብ የመስተዳደር የአመራር አማራጭና ሶሻል ሰርቪስ ደሊቨር እንዲያደርጉ። በዚህ ሁኔታ አልሻባብን ማምከንና ማዳከም ይቻላል። የአልሸባብ ጉዳይ እንዳለ ሆኖ እነዚህ የጦር አበጋዞች የድሮ የዚያድ ባሬ ሰዎችም ሆኑ ሌሎች የጦር አበጋዞች እና ከጎሳ ጋር የተሳሰሩ ሰዎች ጉዳይ ምን ያህል ሊያሰናክሉ ይችላሉ? እነሱስ ወይም ምን ያህል ኃይል አላቸው? በተወሰነ ደረጃ የተዳከሙበት ሁኔታ ነው ያለው። ተቀባይነትም አጥተዋል። የፋይናንስና የሪሶርት እጥረትም አለባቸው። እንደዛም ሆነው ግን የተለያዩ የጎሳ መሪዎች ወደ ፖለቲካል ፕሮሰሱ በማምጣት ደጋፊ ማድረግ ይቻላል። ሙሉ ሙሉ እማያደናቅፉትም መሞከራቸው አይቀርም። የሶማሌ ፖለቲካ ብዙ ጊዜ የተቀየረ እየመሰለ ባለበት የሚሄድበት ሁኔታ ነው ያለው። በጣም ኮምፕሌክስ እና አስቸጋሪ ነው። ስለዚህ እነሱን ኒውትራላይዝ ለማድረግ ወደ ፖለቲካ ሂደቱ ማሰባሰብ ያስፈልጋል። በጎሳ ደረጃ ውክልና እነሱ የራሳቸው ተሳትፎ እንዲኖራቸው ማድረግ ያስፈልግ ይሆናል። እንግዲህ ሰፊና አሳታፊ የሆነ በሂደት ማዕከላዊ መንግስት ለመመስረት በተለይ በየአካባቢው ጠንካራ መስተዳድሮች መመስረቱ ላይ እነሱንም ማግለል የሚመረጥ አይመስለኝም። እንደዛም ሆነው ሙሉ ለሙሉ የወታደራዊ የበላይነቱ አሁን ባለው ፕሬዝደንት እና በጎረቤት አገሮች እንዲሁም በአሚሶም እጅ ያለ ስለሆነ ሙሉ ለሙሉ ሂደቱን የሚያሰናክልበት ሁኔታ የለም። ዋናው ስራው የፖለቲካ ስራ ነው የሚሆነው። በተለይም ከጠቅላይ ሚኒስትር መለስ ዜናዊ ኅልፈት ጋር ተያይዞ ሶማሊያ ለዚህ ለመብቃቷ ኢትዮጵያ ትልቅ አስተዋጽኦ አድርጋለች ይባላል እና በዚህ ላይ ያሉት እንዴት ነው ጠንካራ የሆነ አመራርና ጠንካራ የሆነ መንግስት በጠንካራ መሪ ላይ የተመሰረተ የሚያካሄደው የውጭ ጉዳይ ግንኙነትና የጸጥታ ግንኙነት በአካባቢው እንደነበረ ባይሆንም አሁንም ቢሆን የኢትዮጵያ ፍላጎትና ጥቅም በሶማሊያ አልተቀየረም። ሳቶ መለስ በኋላ መሆኑ ነው እና ያልተቀየረበት ምክንያት ምንድን ነው? ኢትዮጵያ የታወቀ ግልጽ የሆነ የጸጥታ ችግር ከሶማሊያ በኩል እንዲመጣበት አትፈልግም። ከዚህ አንጻር ሶማሊያ ውስጥ ያለውን የፖለቲካ ሂደት መደገፏ ትቀጥላለች ይመስለኛል። አንድ ይህም የሆንበት ሁኔታ ምንድን ነው? የተረጋጋ መንግስት እና ጠንካራ መንግስት መኖሩ በሶማሊያ ዞሮ ዞሮ ለኢትዮጵያ ሰላም እና መረጋጋት የራሱ የሆነ አስተዋጽኦ ስላለው፣ ሁለተኛ አልሻባብን ሊቋቋም የሚችል ጠንካራ መንግስት መኖሩ ለኢትዮጵያም ከወታደራዊና የጸጥታ አይን ልዩ ጥቅም አለው። ይህን መደገፏ የሚቀር አይመስለኝም። በሌላ መልኩ ግን የሶማሌ አዲሱ መንግስትም ቢሆን እስኪጠናከር ድረስ አልሻባብን የማዳከም እና የማስጨነቅ ኃላፊነት በጎረቤት አገሮችም ላይ ስለተጣለ ኢትዮጵያም በድንበሩ አካባቢም ሆነ ሶማሊያ ውስጥም ያሉ አዲሱን መንግስት የሚደግፉ አላይ ሲሆኑ የጎሳ መሪዎችና ሀይሎችን ከመደገፍ እና ከማስታጠቅ እንዲሁም ድንበሩን ከማስጠበቅ አንጻር የሚቀየር ነገር ያለ አይመስለኝም እንግዲህ በሂደት የሶማሊያ ሁኔታም እየተቀየረ ሊሄድ ይችላል ኢትዮጵያ ውስጥም ያለው መንግስት ባለው ቁመና ተጠናክሮ የሚቀጥልበት እድልም ሊኖር ይችላል ስለዚህ በዚህ መልኩ ከፍተኛ ለውጥ አይታየኝም የነበረው ፖሊሲ የሚቀጥል ይሆናል ብዬ ነው የማስበው አሁን መናገር ያስቸግር ይሆናል በተለይም ፕሬዚደንት ሆነው የተመረጡት ብዙም ፖለቲካ ላይ ትልቅ ቦታ የነበራቸው አይመስለኝም ግን የሚታወቅ ነገር ካለ የበፊቶቹ ሼክ ሸሪፍ ከኢትዮጵያ ጋር ጥሩ ግንኙነት እንደነበራቸው ነው የሚነገረው። የአሁኑ አዲሱ ፕሬዚደንት እስከ ኢትዮጵያ ጋር የሚኖራቸው ግንኙነት ምን ይመስላል? ከታሪካቸው አንጻር ብዙ ግንኙነት የነበራቸው አይመስለኝም። ያው ሼክ ሸሪፍም መጀመሪያ ጠላት ነው የነበሩት የኢስላሚክ ኮርት ዩኒየን መሪ በነበሩበት። ከዛ በኋላ ማስመራ መሽገው በኋላ ነው እንግዲህ የመጡት። ሲመጡም የኢትዮጵያ ድጋፍ ስለነበራቸው ሳይሆን የአካባቢው የሀይል ሚዛን ኢትዮጵያን እንደ ትልቅ ተዋናይ ስለሚያደርጋት ቀስ በቀስ ይህን እየተረዱት ስለመጡ ሶማሊያ ውስጥ ተጽዕኖ ለማሳረፍ ከኢትዮጵያ ጋር መጣላትና ቅራኔ ውስጥ መግባት አያዋጣም፣ ጠቃሚም አይደለም፣ የሚቻልም አይደለም ብለው ስለተረዱ ነው። አዲሱ ፕሬዝደንትም ቢሆን አሁን በአሚሶም በተለይ ዩጋንዳ እንዲሁም ኬንያ እንዲሁም ዩኤን ላይ ሞር ግንኙነታቸው እና እምነታቸው የጣሉ ቢሆኑም ኢትዮጵያም የዚህ ሰፊ የሆነ የሶማሊያን ፖለቲካ የሚወስን ዓለም አቀፍና ከባቢያዊ ኃይል አካል ስለሆነች በተቻለ መጠን ለመቀራረብና የተቻለውን ድጋፍ ለማግኘት የሚጥሩ ይመስለኛል። ምክንያቱም ብዙ የሶማሊያ አካባቢዎች አሁንም ከአዲሱ መንግስት ቁጥጥር ውጭ ናቸው። በእነዚህ አካባቢዎች አልሻባብን ሙሉ ለሙሉ ከልምድም ከብቃትም ከጥንካሬን አንጻር ሊቋቋም የሚችል ወታደራዊ ደጋፊ ሀይል ማን ነው ቢባል መጨረሻ ላይ ኢትዮጵያ ነው የሚሆነው፣ ካለው ልምድም ካለው ብቃት አንጻር። ስለዚህ ይሄን አድቫንቴጅ አይተው እንግዲህ ከሶማሊያ ጥቅም አንጻር የኢትዮጵያን ጥቅም ሳይጻረሩ ግንኙነታቸው እያሰፉ እያጎለበቱ የሚሄዱበት እድል ይኖራል። የአቅጣጫ ይከሳል ይመስለኛል። እሺ፣ እንግዲህ አቶ መድኃኒ ታደሰ ለሰጡን ሰፊ ማብራሪያ በጣም አመሰግናለሁ።